አሉላ ማነህ ባለ ሳምንት ልበል? እረ ሳምንት አልቆይም። አዲሱ አሁኑ ነው አቀርባለሁ። ማነህ ባለ ሳምንት ማለት ተረኛ ይቀጥላል ለማለት ነው። ማህበር አልጠጣህም መሰለኝ፣ ሰንበቴ ማለት ነው ወይም ተስካር። ተስካርና ሰንበቴ ለየቅል ናቸው። ቢያንስ ግን ማነህ ባለ ሳምንት ተብሎ ወዲያው አይቀጥልም አይደል? ለማንኛውም ዛሬ ያለኝ ግን አዲሱ Yes, my married too. Yeah, but her too. And I don't got a child. And I look I know to shine it. I mea you. So what is with this? And there's a kid in and the one, and the and the only I one that you ሚካኤል በላይነህ፣ እኔ ወድሻለሁ፣ ስወድሽ ስወድሽ። በብዙዎች ልብ ውስጥ ከፍ ያለ ስፍራ የሚሰጠውን የገብረ ክርስቶስ ደስታን ግጥም ነው ግሩም አድርገህ የተጫወጥከው። እንኳን ደህና መጣ ወደ አሜሪካ ድምጽ ራዲዮ የሬዲዮ መጽሄት ፕሮግራም። እንኳን ደህና ቆየኝ። አሉላ ስራዎችህ እና አንተን ለአድማጮቻችን ካስተዋወቅን ጥቂት አመታት በኋላ ነው መልሰን እያገኘንህ ያለ ነው። እኔ ወድሻለሁ ወይም ስወድሽ ስወድሽ፣ እንዴት ተወለደ? ስወድሽ እንዴት ተወለደ? እውነት ጥሩ ጥያቄ ነው። በአንድ ወቅት ሬዲዮ ላይ የገብረ ክርስቶስ ደስታ ግጥም እየተላለፈ እያለ ሰማሁትና ግጥሙ አካሄዱና ቃላቶቹ በጣም ደስ ስላለኝ ስራሴ ለወንድሙ ይባላል። ዘጠና ሰባት ላይ አዲስ ዜማ የሚባል አዘጋጅ ነበር። ከሱ ነው ያገኘት የመጀመሪያውን ሐሳብ ወደ ዘፈን የመለወጡን ሐሳብ ፈነጠቀልና በልብ አሳድረው ነበር። በቃ ወደድኩት ግጥሙንና እስቲ ይሄን ግጥም ፈልገዋለ ስለው መንገድ እስቱኝ የሚል የግጥም መድበል አለው አለኝና፣ የገብረ ክርስቶስን ሙሉውን ሰጠኝ። እስቲ ሌሎችም ካሉ ብዬ አነበብኩ። ግን ስወድሽ ሱን ይዤ ሱን ይዤ እንደገና ጻፍኩትና ለዜማ እንዲመስል እንጂ ዜማ ሰራሁለት። ሶስት አመት ይሆነዋል። ዋና ለዛውን ሳይልቅ ያን ስሜት የበለጠ ጎላ በሚያደርግ ለሙዚቃ በሚስማማ መልኩ ድጋሚ የተጻፈ ይመስላል። ብዙ ሺህ ዘመናት እልፍ አላፍ ሌሊት ሚሊዮን መሰለኝ ፍቅሬ ያንቺን ሲወድሽ ቀኑ ረዘመብኝ እያለ ነው እሱ የሚጀምረው። አንተ ከሌላኛው አንጓ ትጀምራለህ። ምክንያቱም ዘፈን ላይ መጀመሪያው ያገባቡ መንፈስ ለአድማጭ እና ለዜማ የሚያነሳሳ እና መጠበቅን ሌሎቹንም እንዲሰሙ እኛን ደረድር መሆን ስላለበት እንደዚህ አድርጌ ያንቀለባ ብቻው ነው የሰራሁት። ያግባባ ይመስለኛል። እስኪ የተጋገዛችሁ ጥቂት እንስማችሁና ወደ ወጋችን እንመለስ። ዓይኖችሽን በዓይኔ ተዳክሜ ያየው የሰማይ መሬቱ የባህር ስፋቱ And i am never I'll I know i know fishing you. But I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget. I can't forget we am are a ግሩም ስልት ግሩም ተደርጎ የተጫወጥከው ዜማ ነው። አመሰግናለሁ። አበባ እንዳ የንብን ይወድሻለሁ። ፍቅርሽን በፍቅር በፍቅርሽ ልቅ መሰው፣ በጣም ደስ የሚል መስመር ነው። ፍቅርሽን በፍቅሬ በፍቅርሽ ልቅ መሰው አስራ ሶስት ዘፈኖች ካሉበት አዲሱ ሲዲህ ስወድሽ ስወድሽን በተለየ ሁኔታ አንዱን ብቻ መርጠን ለዛሬ እሱ ላይ የሚያጠነጥን ወግ ነው የያዝነው እና እንደው በአጠቃላይ ለሙዚቃ ያልሆነ ግጥም የሚጻፍበትን መንገድ ስልትም ይለያልና የገብረ ክርስቶስ ሌሎች ግጥሞችንም እንደተመለከ ለመመልከት ገልጸህልኛል። በተለይ ደግሞ አሁን የምንነጋገርበትን ይወድሻለሁ ዘፈን የሚመስል ቅላጼ ያለው አንጓዎቹን በዜማና አፈሳሰሱን የለወጥክበት ነገር በግልጽ ይታያል። ግጥሙን ለሚያውቅ ሰው ሰዓሊነቱም ያን ዜማ ጨምሮበት እንደሆነ እርግጠኛ አደለውም። የገብረክርስቶስ ግጥሞች በአመዛኙ የዘፈን ቅላጼ የዘፈን ስልት ያላቸው ይመስላሉ። ግን በጠቅላላው እንዴት አገኘው እሱ ሲያረባው ሰምተህ ከሆነ በጣም ጉልበት ባለው ስወድሽ ስወድሽ ነገር የሚልሉ ድምፅ አለው እና እሱ የተሰማው አሰማም ዜማው ሌላ ይመስለኛል ግን እኔ በቃ ዝም ብዬ የግጥሙን ሳየው ስወድሽ ስወድሽ የሚለው ስሜት አሁን በገለጽኩበት ደረጃ ነው ያለልኝ። ለእኔ እንዳልከው የእሱ ግጥሞች ሲያነባቸውም በጣም ነው የሚገርሙት ዜማ አላቸው። በአጠቃላይ ግጥሞች ሲባሉ ከሌሎች ጽሑፎች የሚለያቸው ዜማ አላቸው። ነገር ግን የገብረ ክርስቶስ ግጥሞች ለዘፈን የቀረቡ ናቸው ለማለት ነው። ወደ ዘፈን መቀየሩ እንግዲህ ትንሽ ድፍረት ይፈልጋል ለበን። ምክንያቱም አንዴ ከወደድከው የራስን አገላለጽ በግድ መጨመር አለበት። ሙዚቃ እና ሲሪየስ የሆነ ዘፈን ማለት አሁን ለምሳሌ ሰወድሽ እዚህ አድማጭ ሊያዳምጠው የሚችለው ደረጃ ለመግለጽ በግድ ተፈጥሯዊ የሆኑ የዜማ አካሄዶች እዛ ውስጥ መግባት አለበት። እና ለዛ ነው ግጥሞቹም መስመሮቹም አንዳንዶቹም እንዲቀየሩ ያስገድደኝ ሁኔታ ያ ነው። ግን ግጥሙ ራሱ በራሱ የራሱ ዜማ እና አወራረድ አለው። ትንሽ ይከብዳል። ግን እዚህ ላይ ስሰማችል በጣም ነው ደስ የሚልኝ። ብዙዎች የሚስማሙ ይመስለኛል ሚካኤል የኔ ውዴታ ብቻ አይመስለኝም በእርግጥ በግልጽ ወድጀዋለሁ የገብረ ክርስቶስን ግጥም የሚያውቁ ለሱም ላቅ ያለ አክብሮት ያላቸው የስነ ጽሁፍ ሰዎች የስነ ግጥም ሰዎች የሚያደርጉት ጥንቃቄ ሰውየው በተለይ በህይወት ከሌለ ጥንቃቄው እጥፍ ድርብ ነውና በጥንቃቄ መስራትን ጥሩ አድርጎ መጫወትን ለተፈለገው አላማ የዋለበትም መንገድ መመርመርም አይቀርምና ጥሩ ዳኝነት የምታገኝ ይመስለኛል የተዋጣለት ተጫዋት ስለሆነ እንደወደደው እንደወደደ ያውቅያለሁ። ደስ ብሎኛል። እኔ ከራሴ ነው የምጀምረው ብዙ ጊዜ እና እንዳልኩ ሶስት አመት ሆኖታል። በእንደዚህ መልኩ በሙዚቃ ከተቀናበረ ሁለት አመት ሁለት አመት ሙሉ ነው የሰማሁት። አንድ ልክ ስትከፍተው ራሱ እንደ አድማጭ ደስ እያለኝ ሰማዋል። ግርም ስሜት ነው። ሚካኤል፣ እንደው በሀሳብ ገብረ ክርስቶስን እንመልሰን እናምጣውና ዛሬ ላይ እናድርሰው። እኔ እናንተ ቅድም ያልካቸውን የተቀረጸ ግጥሙን ሲያነብ ከመስማት ያለፈ እድሉ አልነበረንም። ብዙዎችም ያላቸው አይመስለኝም። አንድም ካለፈ ቆይቷል። ሁለትም መጨረሻው እድሜውን በውጭ ሀገር ስለነበረ በሱ ዘመን የነበሩ ሰዎች ብቻ የሚያውቁት በሩቅ የምናስታውሰው ግሩም ገጣሚና ሰዓሊ ነው። ስራዎቹ ለየት ያለ ቀለም አላቸው። የስዕሉ ብሩሽ ያረፈባቸው የሚመስሉ ግጥሞች ነው የምናየው። ግጥሙ ላይ ስዕሉን፣ ስዕሉ ላይ ግጥሙን መፈለግ ይቻል ይሆናል። እናምጣውና ገብረ ክርስቶስን ዛሬ ላይ አንተ የተጫወት ከውንስልት ቢሰማ ምን አይነት ስሜት የሚያድርበት ይመስልሃል? ገብረ ክርስቶስን ገምት፣ ምን አይነት ሰው ነው ብትለኝ፣ ከስራዎቹ ለመረዳት እንደቻልኩት ነጻ መንፈስ ያለው ሰው ነው የሚመስለኝ። እና የሰዎችን አስተሳሰብ እና በነጻ የማሰብ ስሜትን አጥብቆ የሚከተል ነው ይመስለኝ። ምክንያቱም ስራዎቹን፣ ግጥሞቹን የእሱንም ሁኔታ ስታየው ያንን አስተሳሰብ የሚያራምድ ስለሆነ ዛሬ እኔ በዚህ መልኩ ብሰራው እንደዚህ ነው የተሰማው ብሎ ደስ ብሎት የሚሰማው ነው ይመስለኝ። እኔ እኮ እንዲ ነው የፈለግኩትና ለምን እንዲ አላረክም የሚለኝ አይመስለኝም። እና ቢኖር እና እኔም ብጠይቀው መወዳቸው መስመሮች አሉኝ በእርግጥ እና እንዳልኩ፣ አንዱ በጣም ገብረ ክርስቶስን ለመረዳት በጣረኩት ጥረት በአስተሳሰብ እና በአእምሮ የሀሳብ ነጻነት የሚያምር ይመስለኛል ስለዚህ በሱ አስተሳሰቡ ደስ ይለኛል። ገብረክርስቶስን የሚያውቁ ወይም እንደኔና እንዳንተ ስራዎቹን ብቻ አግኝተው እሱን ለመረዳት የሞከሩ የሚግባቡበት ሀሳብ ይመስለኛል። ከዚህ ቀደም በአዲስ አበባ ዩኒቨርስቲና በአንድ የጀርመን ተቋም አማካኝነት የታተመውን መንገድ ስጡኝ ሰፊ የሚለውን የህይወት ታሪኩን ስራዎቹና ግጥሞቹን የያዘ መድብል አንስተሃል። አንባቢዎች እድሉ ካላቸው መጽሐፉ በመጠነኛ ቅጅ የተሰራ ይመስለኛል የበለጠ ስለ ገብረ ክርስቶስ፣ ስለዚያ ዘመን ስራዎቹ ዛሬ ጋር መገናኘት እድል ይሰጣል። እኔ ጋር መንገድ ስጡኝ ሰፊ የሚለው እኮ ራሱ ብዙ ነገር ይናገራል። በዛ ዘመን፣ በዛ ጊዜ ይሄን ሀሳብ ማራመድም ትንሽ ከጊዜው የቀደመ ሰው መሆኑን ያመላክታል ነው። ከጊዜ የቀደመ ሰው የሚባል ሰው ነው። አንደኛ አንድ ሰው ከጊዜ የቀደመ ይባለ በወቅቱ በኖረበት ዘመን ሰዎች ሊረዱት ሳይችሉ ሲቀሩ ነው። ምናልባት ገብረ ክርስቶስ ይሄ ጣ የደረሰው ይመስለኛል። የጎተ ኢንስቲትዩት በአዲስ አበባ ዩኒቨርስቲ ለኢትዮጵያ ስተዲስ የሰጠው አንድ ሙዚየም አለ። በሱ በገብረ ክርስቶስ ደስታ ማዕከል እዛ ውስጥ ስዕሎችን ብታያቸው እውነት ያሰው ከጊዜ የቀደመ እንደነበረ በትክክል መግለጽ እችላለሁ። ሌላ ቢቀር በኢትዮጵያ አስተሳሰብ በአለምን ባይሆን በጣም ያግባባል። ሚካኤል ብላይነ፣ እኔ ወድሻለሁ በአንተ ዜማ ስልት ስያሜ ደግሞ ስወድሽ ስወድሽ፣ የሟቹን ገጣሚ ገጣሚና ሳሊ ገብረ ክርስቶስ ደስታን ግጥም መነሻ አድርጎ የተሰራ ዜማ በተመለከተ ነበር ባጭሩ ለዛሬ የተነጋገር ነው። በሌላ ፕሮግራም ናፍቆትና ፍቅር የተሰኘውን አዲሱ ሲዲ ሙሉ ስራህን በተመለከተ በሰፊው መልሰን እናገኘሃለን። ለአሁኑ ግን ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም ዚ አብዝቼ አመሰግናለሁ። እግዚአብሔር ይስጥልኝ። የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርግቱ አይኖችሽም ባዓይኔ ተዳክሜ ያየው ስወድስ ወድሽ ውድ ወድሻ አለው። የሰማይ መሬቱ የባህር ስፋቱ እንደ አለም ዳርቻ እንደ ርግቱ I know bhaine, tada meyaya, and is a baine, buy it, I to with And a I and I'll run and the shallow the cushion the gray like ላሽን ሲነካ የሚያልቀው የሰማይ መሬቱ የባህር ስፋቱ እንደ አለም ዳርቻ እንደ ርግቱ

I'm going milion